ሰራዥ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ዛሬም ደግሞ ምሕረቱን አስፍቶልን በፊቱ ተገኝተን ከቃሉ ማድ አንድ ላይ እንድንመገብ ረድቶናል። ዛሬ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። በአንድ ልብ በአንድ ሐሳብ ሆነን ወደ እግዚአብሔር ዙፋን፣ ወደ እግዚአብሔር መቅደስ እንቀርባለን። ስሙንም ደግሞ ከፍ ከፍ እናደርጋለን። Yeah. እግዚአብሔር አባታችን እግዚአብሔር አምላካችን፣ እኛም እናመሰግንሃለን። ከፍ በልልን፣ መከናወንን የሰጠህን ሥራችንን የሠራህልን አንተነህና እናመሰግንሃለን። በዚህች ቀን ብቻ እንኳን እግዚአብሔር ሆይ ከብዙ ነገር የታደግከን ከብዙ ነገርም ደግሞ እናመልጥ ዘንድ እነሆ በጉያ ስር የሸሸከና አንተነ እግዚአብሔር ሆይ ክብር ለስሜ ይሁን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ በግርማ በሞገስ በእኛ መካከል እንድትመላለስ ድንቅ የሆነውን ቃልን እገልጠ እንድትናገረንና እንድታስተምረን እንለምንሃለን። ድካማችንን ያልተመለከትክ እንደ በደላችንም ያልፈረድክብን እግዚአብሔር ሆይ እናመሰግንሃለን፣ እንወድሃለን። አስተማሪውን መንፈስ ቅዱስ ልከህ ደግሞ ለልባችን እግዚአብሔር ሆይ ቃልን እንድታስቀርልና እንድታትምልን እነሆ እግዚአብሔር አምላካችን ሆይ በበላነውም ቃልህ ደግሞ እንድንበረታ ፍሬ ማፍራት እንድንችል ለሌሎችም ትርፍ እንድታደርገን እንለምንሃለን። ፍቅሪውን እሳታችንን እግዚአብሔር ሆይ ባርክልን በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ክብሯን አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከምዕራፍ ሀያ ሰባት ይስሐቅ ኤሳውን እንደሚባርከው ቃል እንደገባለትና ርብቃ ይስሐቅን ለማታለል ከያዕቆብ ጋር ስለማሴሯ የሚያወሳውን ክፍል ተመልክተን ሴራው ስለ መስመሩ ያዕቆብም አባቱን ስለ ማታለሉ የሚያወሳውን ክፍል ስንመለከት ነበረ። ዛሬም ይህንኑ ያዕቆብ አባቱን ስለማታለሉ የሚያወሳውን ክፍል አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን እንደ ወትረው ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 27 ከቁጥር 21 እስከ 27 ያለውን ተመልከቱ። ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እዳስዝ ዘንድ ቅረበኝ አለው ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም እንዲህም አለው ይህ ድምፅ የያዕቆብ ድምፅ ነው እጆቹ ግን የኤሳው እጆች ናቸው አለው እርሱም አላወቀውም ነበር እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጒራም ነበሩና ስለዚህም ባረከው አለውም አንተ ልጄ ኤሳው ነህን እርሱም እኔ ነኝ አለ። እርሱም ከልጄ አደን በላ ዘንድና ነፍሴ እንድትባርክ አቅርብልኝ አለ። አቀረበለትም በላ። የወይን ጠጅም አመጣለት እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ፣ ሳመኝም አለው። ወደ እርሱም ቀረበ ሳመውም። የልብሱንም ሽታ አሸተተ ባረከውም። እንዲህም አለ የልጄ ሽታ እግዚአብሔር እንደ ባረከው እርሻ ሽታ ነው ሲል ይናገራል። ይስሐቅ በዚህ ክፍል እንደምንመለከተው ተጠራጥሮ ነበረ። ርብቃም ይህን ሁሉ በዝርዝር ስላወቀች ይስሐቅ የሚታለልበትን ሁሉ አዘጋጅታ ነበረ። እግዚአብሔር ከሰማይ ጠል ከምድርም ስብ የእህልንም የወይንንም ብዛት ይስጥ አሕዛብ ይገዙል ሕዝብም ይስገዱል፣ ለወንድሞች ጌታ ሁን፣ የእናትም ልጆች ይስገዱል፣ የሚረግም እርሱ ርጉም ይሁን፣ የሚባርክም ብሩክ ይሁን ይላል። ቁጥር ስምንትና ዘጠኝ ይስሐቅ እርሱ የተባረከበትን በረከት ለያዕቆብ አሳልፎ ሰጠው። የሚያስገርመው ነገር ግን ይህ በረከት ለያዕቆብ እንዲሆን አስቀድሞ እግዚአብሔር መናገሩ ነው። ነገር ግን እግዚአብሔር ይህንን የማታለል ሥራ አይቀበልም። ሴራው ኤሳው በመጣ ጊዜ ስለ መጋለጡ የሚያወሳውን ክፍል ደግሞ ከቁጥር ሰላሳ እስከ ሰላሳ ሦስት ባለው ስፍራ እናገኛለን። ምናልባት አንድ ሰው የጠቦት ሥጋ ከድኩላ ሥጋ ጋር ይመሳሰላል ወይ ብሎ ይጠይቅ ይሆናል። አሁን በርግጥ ተሰርቶ ሲመጣ መለየት ያስቸግራል፣ በጣም ይመሳሰላልና። አሁን ይስሐቅ የተደረገበትን የማጭበርበር ሴራ መረዳቱን ደግሞ የሚነግረን ቁጥር 34 እስከ 40 ያለው ነው። ርብቃ ያዕቆብን ወደ ላባ ዘንድ ላከችው ስለሚለው ክፍል ደግሞ የምናገኘው በቁጥር 41 ላይ ነው። እንዲህ ይላል። ኤሳውም አባቱ ስለ ባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የልቅሶ ቀን እቀርቧል፣ ከዚያም በኋላ ወንድሜን ያዕቆብን እገላዋለሁ ሲል ይናገራል። ኤሳው አባቴ አርጅቷል፣ ከእንግዲህ በኋላ ብዙም በሕይወት አይኖርም፣ ልክ እርሱ እንደ ሞተ ያዕቆብን እገድለዋለሁ ብሎ አሰበ። ይህንን በልቡ አሰበ። በርግጥም ይህን እቅዱን ለሌሎች ሳይናገር አልቀረም። ለርብቃም ይህ የታላቁ ልጅም የኤሳው ቃል ደረሰለት። ታናሹን ልጇን ያዕቆብንም አስጠርታ አስመጣችው። አለችውም፣ እነሆ ወንድም ኤሳው ሊገልህ ይፈቅዳል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ ትለዋለች። የማጭበርበር ሴራው ከተከናወነ በኋላ ርብቃ ልጇን ያዕቆብን ወደ አጎቱ ወይንም ደግሞ ወደ ወንድሟ ወደ ላባ ዘንድ ትልከዋለች፣ ታሸሸዋለች። አሁንም ርብቃ ኃላፊነትን በራሷ ወስዳ ስትንቀሳቀስ ነው የምንመለከታት። ያዕቆብን ከዚህ ቤት ወጥተ ወደ ላባ ዘንድ ሂዳ አለችው። ስለ ሠራችው ኀጢአት የምትወደውን ልጇን በማጣቷ ዋጋዋን ማግኘት መጀመሯን በጥቂት እናስተውላለን። ይህንን ልጅ ከዚያ በኋላ ደግሞ አላየችውም። እርሷም ጥቂት ዘመን ቆይቶ የሚመጣ ነበር የመሰላት እርሱ ግን ብዙ ዘመን ቆየ። ሳይመለስም እርሷ ማለትም እናትየው ሞተች። ያዕቆብ ለርብቃ እጅግ የሚቀርብ ልጅ ነበረ። ስለዚህም ወደ ወንድሟ ወደ ላባ ሄዶ ከእርሱ ጋር ይኖር ዘንድ ከዚያም ተመልሰው አብሮ የሚኖሩ መስሏት ላከችው። ነገር ግን ያዕቆብ ወደ ላባ ሄዶ በሕይወት ታላቅ ትምህርትን ሳይወድ ተማረ። በዚህ ስፍራ ነበር ማስመሰልን ትቶ እውነትን የተማረው። ያዕቆብ ሽማግሌው አጎቱ ላባ ያዕቆብን ወደ ትምህርት ቤት አስገብቶ እንደሚያስተምሩት ልጅ በዚያ አሰለጠነው፣ አስተማረውም። ያዕቆብ እርሱ ከማንም የበለጠ ብልጥ የሆነ ይመስለው ነበረ። ነገር ግን አጎቱ ላባ ከእርሱ የበለጠ ብልጥ ሆነበት። ስለሆነም ያዕቆብ ወደ እግዚአብሔር እስኪጮህ ድረስ ከዚያ መውጣት አቃተው። በብቸኝነትና በቤተሰብን አፍቆት እጅግ ተሰቃየ። ያዕቆብ እስቲ ከቁጥር 44 እስከ 45 ያለውን በእርሱም ዘንድ ጥቂት ቀን ተቀመጥ የወንድምህ ቁጣ እስኪበርድ ድረስ ያደረክበትንም እስኪረሳው ድረስ ከዚያ ምልኬ ያስመጣሃለሁ። በአንድ ቀን ሁለታችሁን ለምን አጣለሁ ትለዋለች። ለጥቂት ቀን ነበር እንግዲህ ይህንን ልጇን ያዕቆብን የላከችው ወደ ወንድሟ ቤት። ጥቂት ቀን ያለችው ሀያ ዓመታት ሆነ ወገኖቼ። በእነዚህም ዓመታት መካከል ርብቃ ሞተች። ልጇን የምታቀርበውንና ምርጫዋ የሆነውን ያዕቆብን ዳግመኛ ልታየው አልቻለችም። ከደረሰበት ተከታታይ ክስረት የተነሣ በእነዚያ ያዕቆብ ወደ ላባ በከበለለባቸው ዓመታት ኤሳው ከእናቱ ጋር ጥሩ ግንኙነት እንዳልነበረው፣ እርሷም ጥሩና ሰላም ያለበት ሕይወት እንዳልኖረች መገመት አያስቸግርም። ቁጥር 46 ርብቃም ይስሐቅን አለችው፣ ከኬጢ ሴቶች ልጆች የተነሣ ሕይወቴን ጠላሁት ያዕቆብ ከዚህ አገር ሴቶች ልጆች ሚስቲን የሚያገባ ከሆነ በሕይወት መኖር ለምኔን ነው ስትል ተናገረች። ወዳጆቼ፣ ተመልከቱ ኤሳው እግዚአብሔርን ከማያመልኩ ከኬጣውያን ሴቶች ሚስትን ማግባቱን ታስታውሳላችሁ። ከዚህ የተነሣ ለዚያ ቤተሰብ ለይስሐቅና ለርብቃ ቤተሰብ ማለቴ ነው ታላቅ ሐዘን ሆኗል። ታላቅ ብጥብጥም መጥቷል። ርብቃም በነገሩ እጅግ ተነክታለች። ስለዚህ ያዕቆብ በዚህ አካባቢ ከቆየ ወደፊት ማለት ነው፣ እርሱም እንደ ኤሳው ሚስት ከኬጣውያን ማግባቱ አይቀርምና ስለዚህ የኔ መኖር ምን ጥቅም አለው? በማለት አምርራ ተናገረች። ይህንን ምክንያት በማቅረብ ያዕቆብ በአስቸኳይ ወደ ላባ እንዲሄድና ከኤሳው ቁጣ እንዲድና አደረገች። ተመልከቱ የእናትየውን ምክንያት። ያዕቆብም እንደ ወንድምየው እንደ ኤሳ ከቄጥያውያን ሚስት ያገባ ይሆናልና እኔ በሕይወት እያለው ከቄጥያውያን ሴቶች ሚስት አግብቶ በሕይወት እኔ እያለው ማየቴ እጅግ ያስጠላኛልና የኤሳውም አስመርሮኛልና ወደ አጎቱ ወደ ላባ ይሂድ በማለት ወደ ወንድሟ ወደ ላባ ያዕቆብን እላከችው። የአብርሃም ሎሌ ለይስሐቅ ሚስት ለማግኘት እንዴት ወደዚያ እንደሄደ አስቡ። አሁንም ያዕቆብ ሚስት የምትሆነውን ከዚያ እንዲያገኝ ወደ ላባ እንዲሄድ የተደረገ ቢሆንም ሌላው ዓላማ ግን ከኤሳው ቁጣ እንዲያመልጥ ነበረ። ያዕቆብ ቶሎ ብሎ ባያመልጥ ኖሮ ወንድምየው ኤሳው ከንዴት የተነሣ ይገለው ነበረ። ርብቃ ልጇ እንዳይሞት ወደ ላባ ላከችው። እርሷ ግን ቀድማ ሞተች። ያዕቆብ ለአባቱ ለቅሶ ሲመጣ እናቱን አላገኛት። አድማጮቼ የዚህ የምዕራፍ ሀያ ሰባትን ትምህርት እዚህ ላይ እንገታና በቀሪው ሰዓታችን ደግሞ ከፊሉን የምዕራፍ ሀያ ስምንትን ትምህርት አብረን እንመለከታለን። በምዕራፍ ሀያ ሰባት ያዕቆብ በእናቱ በርብቃ ትእዛዝ በመመራት የወንድሙን በረከት አታሎ በመውሰድ ማንም ዓለማዊ ሰው ሊያደርግ የማይችለውን የሚያሳዝን ተግባር እንደ ፈጸመ ተመልክተናል። አንዳንድ ሰዎች በኋለኛው የሕይወታቸው ታሪክ ውስጥ ችግር ሲገጥማቸው ወላጆቻቸውን ወይም ሌሎችን ሰዎች ጥፋተኛ ለማድረግ ይሞክራሉ። ወላጆቻችን በልጅነታችን በሚገባ ተንከባክቦ ቢያሳድጉን ኖሮ ዛሬ ሕይወታችን የተቃና በሆነ ነበር ይላሉ። ያዕቆብ ግን ይህንን ዐይነት ምክንያት ማቅረብ ከቶ አይችልም። የእናቱ እንክብካቤና ፍቅር ያነሰው ሰው አልነበረምና ትክክል ያልሆነውን ነገር እንዲያደርግ በተጠየቀ ጊዜ እምቢ በማለት ምትክ በውዴታ በእናቱ ምክር ፈጽሞታል። የታላቅ ወንድሙን በረከት በማጭበርበር ወስዶታል። እንደ እግዚአብሔር የተስፋ ቃል መሠረት እግዚአብሔር በራሱ ጊዜ ብኩርናውን ሆነ በረከቱን ወደ ያዕቆብ እንደሚያመጣ የታወቀ ነው። ለአባቱ ለይስሐቅ የአብርሃምን በረከት ያስተላለፈው እግዚአብሔር ነበረ እንጂ በሌላ ዘዴ በሴራ በተንኮል በውሸት በማጭበርበር ምንም የመጣ በረከት አልነበረም። ልብ በሉ፣ እግዚአብሔር በራሱ ጊዜ፣ እግዚአብሔር በራሱ ሰዓት ብኩርናውንም ሆነ በረከቱን ወደ ያዕቆብ ያመጣ ነበረ። ለአባቱ ለይስሐቅ ተመልከቱ፣ ለአባቱ ለይስሐቅ የአብርሃምን ምን በረከት ያስተላለፈው ማን ነው? እግዚአብሔር ራሱ ነው። ለእኔም ለእናንተም ወገኖቼ እግዚአብሔር እሳት አለው። እግዚአብሔር ቀና አለው። እግዚአብሔር እቅድ አለው። አቋራጩን መንገድ እፈልገን ተነስተን ከሥጋችን ጋር ተማክረን ወይም ከሌላ ሰው ጋር ተማክረን ተነስተን ባንሮጥ መልካም ነው። ይስቅ ይህንን እያወቀ ለልጆቹ የበረከት መንገድን ማመቻቸት ባላስፈለገው ነበር። የእግዚአብሔር በረከት ለማንኛቸው እንደሆነ በጥንቃቄ መመልከት ነበረበት። በኋላ ግን እግዚአብሔር እርሱ ራሱ ያዕቆብን ባረከው። በረከትን በማጭበርበርና በዘዴ እንዳላገኘ ለማስተማር ያዕቆብ ብዙ ተመልከቱ፣ ብዙ የሕይወት ገጠመኞችን እንዲያልፋ አደረገው። የት ባጎቱ፣ በላባ ቤት እላይ ታች አለ። ለፋ ተሰቃየ። የመጀመሪያው የትምህርት ደረጃ ወደ አጎቱ ወደ ላባ ቤት ለመሄድ ያደረገውም ረጅም ጉዞና በመንገድ ላይ ያጋጠመው ልምምድ ነበረ። ይህንን ጉዞ ያቀደችው እናቱ ርብቃ ነበረች። ይህን ያደረገችው ግን ከወንድሙ ከኤሳው ቁጣ እንዲያመልጥ በማሰብ ነው። ለይስሐቅ የነገረችው ግን ያዕቆብ ሚስትንም ከከናናውያን እንዳያገባ ነበር፣ ከጌጤያውያን እንዳያገባ ነበር። ግን ሚስትን ለማግኘት ወደ ቤተሰቦቹ መሄድ እንዳለበት ነው። ያዕቆብን በርብቃ ሐሳብ በጣም ተስማምቷል። በምዕራፍ 28 የምንመለከተው ያዕቆብ የአባቱን ቤት መልቀቁን እግዚአብሔር ወደ ተገለጠለት ወደ ቤቴል መሄዱንና በዚያም እግዚአብሔር ከአብርሃም ጋር ያደረገውን ቃል ኪዳን ለእርሱ ማጽናቱን እንመለከታለን። በቁጥር አንድ ያዕቆብ የአባቱን ቤት መልቀቁን እናነባለን። እንዲህ ይላል፣ ይስሐቅም ያዕቆብን ጠራውም ባረከውም፣ እንዲህም ብሎ አዘዘው ከከናናውያን ሴቶች ልጆች ሚስትን አታግባ ሲለው ነው የምንመለከተው። እግዚአብሔርን የሚፈሩት እግዚአብሔርን ከማይፈሩትና ሌሎች አማልክትን ከሚያመልኩት ጋር በጋብቻ ብቻ መጠመዳቸውን የእግዚአብሔር ፈቃድ አለ መሆኑን ብሎ ይኪዳን በሰፊው ያስተምረናል። እኔ እንደማምነው ወገኖቼ፣ በኖ ዘመን ዓለም የእግዚአብሔር ፍርድ በሆነው በውሃ ጥፋት የጠፋችው የእግዚአብሔር ልጆች ከሰው ልጆች ጋር በጋብቻ በመጠመዳቸው ነበረ። አስተውሉ ወገኖቼ፣ በኖኅ ዘመን ዓለም የእግዚአብሔር ፍርድ በሆነው በውሃ ጥፋት የጠፋችው የእግዚአብሔር ልጆች ከሰው ልጆች ጋር በጋብቻ በመጠመዳቸው ነበረ። ጻዲቅ ተብሎ የተመሰከረለት ኖኅ ብቻ ከጥፋት ውሃው ድኗል። አስቀድሞ በዘፍጥረት ምዕራፍ 24 የእግዚአብሔር ልጆች ከከናናውያን ሴቶችን ማግባት እንደሌለባቸው ከይሳቅዮት ተመልክተናል። አሁንም አንዳንድ ተጨማሪ ነጥቦችን ልጠቅስላችሁ እፈልጋለሁ። ከድሮ ዘመን ጀምሮ እስከ ዛሬ ድረስ ስንመለከት እግዚአብሔርን በሚፈሩትና እግዚአብሔርን በማይፈሩት መካከል የሚደረግ የጋብቻ ትስስር በቤተሰብ ሕይወት ውስጥ ከፍተኛ እጅግ ከፍተኛ ችግርን ያስከትላል። ብዙ ወጣቶች የወላጆቻቸውንና የታላላቆቻቸውን ምክር ሊሰሙ በማይፈልጉበት ዘመን ላይ ያለን ይመስለኛል። እውነቱን ማወቅ ከፈለጋችሁ በዚህ ጉዳይ ብዙ ልናገራችሁ የምችለው ነገር አለኝ። ለብዙ ዓመታት የመምከር አገልግሎትን እፈጽም ያለው ባለሁበት ማኅበረ ምእመናን ብዙ ያገቡና ሊያገቡ የፈለጉ ወጣቶች ወደ እኔ መጥተው በጥንቃቄ ተመልክቻቸዋለሁ። አብዛኛዎቹ ወጣቶች ለጋብቻ የወሰኑት ልምምድ ተመሳሳይነት አለው። ወጣቱ ወይም ወጣቷ ሊያገቡ የፈለጉትን ተስማሚ ሰው ወይም ተስማሚዋን ሴት እንዳገኙ ይመሰክራሉ። ሊያገቡ የፈለጉት ሰው ወይም ሴት ግን ክርስቲያን አይደለችም፣ ክርስቲያንም አይደለም። እኔም ለስለስ ብዬ ይህ እንዴት ሊሆን ይችላል ያልኳቸው እንደሆነ አይ ግድ የለም ጋሻቤ፣ ከተጋባን በኋላ እኮ ወደ ክርስቶስ አመጣዋለሁ ወይንም ደግሞ ወደ ክርስቶስ አመጣት አለው እያሉ ይሸነግሉኛል። አሁን ቀደም ብሎ ልባቸው በዚያ ነገር ተጠምዷልና መመለሱ እጅግ ይከብዳል። እኔ ግን እንዲህ ብዬ እመክራችኋለሁ፣ አያችሁ ከማግባትህ ወይም ከማግባትሽ በፊት ለክርስቶስ ያልማረክኸውን ወይም ያልማረክሽውን ሰው ወይም ሴት ካገባ ወይም ካገባሽ በኋላ ክርስቲያን ማድረግ አትችልም ወይም አትችም እግዚአብሔርን የሚፈሩ ከእግዚአብሔር ሕይወት ርቀው ያሉትን እንዲያገቡ የእግዚአብሔር ፈቃድ አይደለም። እንዲህ ዐይነት ጋብቻ ብቻ ሐዘንን ይጋብዛል። አየህ ወይም አየሽ እላችኋለሁ፣ ካገባህ ወይም ካገባሽ በኋላ ሚስትህን ወይም ባልሽን እንዲለውጥ እግዚአብሔርን ማስገደድ አይቻልም። ይልቁንስ ልብ በሉ፣ ይልቁንስ የሚያምኑት ከማያምኑት ጋር እንዳይጠመዱ የሚያስተምረውን የእግዚአብሔርን ቃል በጥንቃቄ መከተል ይሻላል እያልኩ መክራችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ኅብረት አለው? ይለናል። ውድም ወገኖቼ ክርስቲያኖች በማይመቻ አካሄድ መጠመድ እንደሌለባቸው አዲስ ኪዳንም በግልጽ ያስተምረናል። በማይመቻ አካሄድ መጠመድን እግዚአብሔር ፈጽሞ አያጸድቀውም አይቀበለውምም። ከቁጥር ሁለት እስከ አራት ያለውን ተመልከቱ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክ ያፍራህ ያብዛ ስደተኛ ሆነ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣት ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥ ለዘርህም እንዲሁ እንደ አንተ ይላል እግዚአብሔር። አብርሃምን እንደ ባረከ ይህንኑ በረከት ደግሞ ለልጁ ለይስሐቅ እንዳጸና አስቀድሞ ተመልክተናል። ይህ በረከት ደግሞ ለኤሳው ሳይሆን ለያዕቆብ መተላለፍ እንዳለበት ይስሐቅ አሁን የተረዳ ይመስላል። ይስሐቅም ልጁን ከባረከው በኋላ ያዕቆብ መንገዱን ሲቀጥል እንመለከታለን። ቁጥር አምስት ይስሐቅም ያዕቆብን ሰደደው፣ እርሱም ያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ ይላል። ያዕቆብ ሚስትን ለማግኘት ወደ ርብቃ ወንድም ቤት ወደ ሶርያ መሄድ ነበረበት። እግዚአብሔር የእምነት አባቶች የሆኑትን የመጀመሪያ የእስራኤል አባቶችን ያወጣው ከሶርያ ነበረ። ከዚያ ጠርቶ ባረካቸው። ያዕቆብም ቢሆን በዚሁ በረከት ተባረከ። በኋላ ያዕቆብ ስም እስራኤል ተባለ። የወለዳቸውም ልጆች እስራኤላውያን ተብለው አሥራ ሁለቱን የእስራኤልን ነገዶች መሠረቱ። አብርሃም የዚህ ዘር አባት ነበር። ይህ ለአብርሃም የተሰጠው በረከት እየጎላ እንደመጣ እንመለከታለን። ይስሐቅ በዚህ ዐይነት ሁኔታ ተባርኮ ጉዞውን ሲቀጥል ኤሳው ደግሞ ምን እንዳደረገ ቀጥሎ ያሉት ቁጥሮች ይነግሩናል። ከቁጥር ስድስት እስከ ዘጠኝ ኤሳውም ይስሐቅ ያዕቆብን እንደ ባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለቱ ወንዞች መካከል እንደ ሰደደው በባረከውም ጊዜ ከከነአን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደ ሄደ የከናናውያንም ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳው ወደ እስማኤል ሄደ። ማዕለይትንም በፊት ካሉት ሚስቶቹ ጋር ሚስት ሆነው ዘንድ አገባ። እርሷም የአብርሃም ልጅ የሆነ የእስማኤል ልጅና የኖባዮት እህት ናት ይላል መጽሐፍ ቅዱስ። የእስማኤልን የዘር አረግ እንደማይከተል ሁሉ የኤሳውንም የዘር አረጋ አይከተልም። በመጽሐፍ ቅዱስ የተጠቀሱ ታላላቅ ታሪኮች ወደ ክርስቶስ የዘርግ እንዲያመለክታሉ የነ እስማኤልና የነ ኤሳው ታሪክም ለትምህርታችን የሚሆንበት ቦታ አለው። አዎ ከላይ በተነበበው አሁን ባነበብነው ክፍል ውስጥ ማለቴ ነው። ኤሳው ወደ እስማኤል ቤት ሄደና ልጁን ሚስት አድርጎ ወሰደ። ኤሳው የያዕቆብ ተቃራኒ የሆነውን ነገር ሲያደርግ ይታያል። የእስማኤልንም መንገድ ይከተላል እስማኤል በመንፈሳዊ አመለካከታቸው ለጨለመባቸው ሰዎች ምሳሌ እንደሆነ ሁሉ ኤሳውም ይህንን ምሳሌነት ሲከተል እንመለከተዋለን። እግዚአብሔር በቤቴል ለያዕቆብ ስለ መገለጡ የሚያወሳው ደግሞ ቁጥር ዐሥርና ዐሥራ አንድ ነው። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ ከራሱም በታች ተንተርሶ በዚያ ስፍራተኛ ይላል። ያዕቆብ ከቤርሳቤ ተነስቶ ቤቴል ሲደርስ ቀኑ መሸበት። ቤቴል ማለት የእግዚአብሔር ቤት ማለት ነው። ቤቴልም ከኢየሩሳሌም በስተ ሰሜን አስራ ሁለት ማይል ርቃ የምትገኝ መንደር ናት። ያዕቆብ ከቤርሳቤ ተነስቶ ኢየሩሳሌም ለመድረስ ሀያ አምስት ወይም ሰላሳ ማይሎችን መጓዝ የነበረበት ባጠቃላይ፣ በዚህ ዕለት አርባ ማይሎችን ተጉዟል ማለት ይቻላል። ከወንድሙ ከኤሳው ለመሸሽ ምን ያህል የችኮላ ጉዞ እንዳደረገ ለመገመት አያስቸግርም። በዚህ ፍጥነት በሄደ ቁጥር ከቤቱ እየራቀ ነው ያለው። በዚያች ሌሊት ያዕቆብ ምን የሚያስብ ይመስላችኋል ወገኖቼ? በጣም እደክሞታል። ብቸኝነትና የቤተሰብን አፍቆት እንደሚሰማው እርግጠኛ ነኝ። ከቤተሰቡ ሲለይ ይህ የመጀመሪያው ጊዜ እንደሆነ ነው ከታሪኩ የምንረዳው። ወዳጄ ሆይ ከቤተሰብህ እየተለየህበትን የመጀመሪያ ሌሊት ታስታውሳለህን? እኔ ከቤተሰብ እየተለየሁበትን የመጀመሪያ ሌሊት አስታውሳለሁ። የዘጠኝ ዓመት ልጅ ሳለሁ የወላጆቼ ጓደኞች መጡና ወደ ቤታቸው ወሰዱኝ። ወደ ቤታቸው ሄድኩና በእኔ ዕድሜ ካለው ልጃቸው ጋር እየተጫወትን ቀኑን በደስታ አሳለፍኩኝ። ቀኑ ሲመሽ ራታችንን እበላን ትንሽም እንደተጫወትን ወደ እያልጋ ክፍላችን ሄደን እንድንተኛ ነገሩን። እኔም መጄተኛው ከቤተሰቦቼ ስለይ የመጀመሪያ ሌሊት ስለነበር ብቸኝነት በጣም አጠቃኝ፣ በጣም ምተሰማኝ፣ የቤተሰብ ናፍቆትም ተጫጫነኝ፣ እንቅልፍ መተኛት አልቻልኩም። ቤታቸው ለቤታችን ቅርብ ስለነበር በሌሊት ተነስቼ ወደ ቤቴ ሩጫዬን እቀጠልኩኝ። ያችን ሌሊት ወገኖቼ ከቶ አረሳም። ስለ ያዕቆብም ብዙ ጊዜ እንደ ተደነቅሁ አስባለሁ። አሁን ትልቅ ልጅ ሆኗል። ቢሆንም ብቸኝነትና የቤተሰብ በተለይም የእናቱን አብቆሳ አስጨንቀው አልቀርም። ምንም ቤት በሌለበት አካባቢ ስለመሸበት በአንድ ቋጥኝ ስፍራ ድንጋይ ተንተርሶ መተኛቱን ቃሉ ይናገረናል። ሁኔታው ብዙም የሚያዝናና አልነበረም። ቤቴል ደግሞ በዚያን ጊዜ ለነፋስ የተጋለጠ በቋጥኝና በድንጋይ የተሞላ ስፍራ ነበረ። ምንም የማይመች ስፍራና ሁኔታ ቢያጋጥመውም ለያዕቆብ አዲስ መንፈሳዊ ልምምድ የተለማመደበት ስፍራ ነበረ። በዚያ ስፍራ ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር የሚለውን ከቁጥር ዐሥራ ሁለት እንመለከታለን። ይህ ወገኖቼ ለያዕቆብ ከዚህ ቀደማ አይቶት የማያውቅ አስደናቂ ልምምድ ነበረ። እግዚአብሔርም ለአብርሃም የገባውን ቃል ኪዳን በዚህ ስፍራ ሲያጸናለት እንመለከታለን። አዎ እግዚአብሔር በምድረ በዳ አስቀምጦ ማለማመድን ማሰልጠንን ያውቅበታል። የቀደሙት አባቶች እንደዚሁ ሰልጥነዋልና። ምናልባት እኔና እናንተ የምናልፍበት መንገድ ሸካራ ሊሆን ይችላል፣ ጎርባጣም ሊሆን ይችላል፣ ገደላማ ሊሆንም ይችላል ወገኖቼ በዚያ ሁሉ ውስጥ እንድናልፍ እግዚአብሔር ከእኛ ጋር ከሆነ ምንም የሚያስደነግጠን ነገር ሊኖር አይገባም። አዎ እግዚአብሔር ልጆቹን ዝም ብሎ በሜዳ እንዲሁ አይለቃቸውም። እግዚአብሔር ሲከዳ አይታችሁ ታውቃላችሁን? አየሁልህ አንድ ቀን ስትከዳ አየሁልህ ከፊት